ወደ መጨረሻው ቅንብር ነው የምናልፈው። በሀገሪቱ የተለያዩ ክፍሎች የተቀሰቀሰውን ሕዝባዊ አመት ምንነት፣ አቅጣጫና ሁነኛ የመፍትሄ አማራጮች የሚመለከት ወይም በዚህ ርዕስ ላይ የታለመ ተከታታይ ውይይት አካል ነው። ኢትዮጵያዊነት ይሰኛል። በአራት የሲቪክ ቡድኖችና ማህበሮች የመሰረቱት ድርጅት ነው። ማህበሩ በቅርቡ ለዓለም አቀፉ ማህበረሰብ ለመንግስታትና ለኢትዮጵያውያን በጻፈው ደብዳቤ መነሻነት ከመስራች አባላቱ ሁለቱን አሉላ ከበደ ጋብዞ ያወያያል። እንግዶቹ ራሳቸውን በሚያስተዋውቁበት ነው የሚጀምረው። እኔ በትሩ ገብረ እግዚአብሔር እባላለሁ። የምኖረው ዳላስ ቴክሳስ ነው። የምሰራው ሞርጌጅ ባንከር ነው የሚሉት፣ እዚህ ሀገር እና በጥቅሉ ቤት መግዛት ለሚፈልጉ ሰዎች ብድር የሚያገኙበትን ሁኔታ የማመቻቸት ስራ ነው። ስሜ ብራና ወጋዝ ይባላል። በቨርጂኒያ ጠቅላይ ግዛት በዊሊያም ሜሪ ዩኒቨርሲቲ የምጣኔ ሀብት ፕሮፌሰር እና የዲፓርትመንቱ ሊቀመንበር ነኝ። አመሰግናለሁ። በየሙያችሁ ከምታገለግሉባቸው ስራዎች ባሻገር በኢትዮጵያ ጉዳይ ይሁነኝ ብላችሁ የምትሳተፉ ናችሁ። ከዚህ ቀደምም በተለያዩ ጉዳዮች በፕሮግራሞቻችን ላይ ቀርባችሁ ታውቃላችሁ። ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ የሚል ለመብቶች የቆበ ሲቪክ ማህበር ዋናዎቹ መስራቾች ውስጥ ናችሁ። እስኪ በቀድሚያ በኢትዮጵያ ወቅታዊ ጉዳዮች ላይ ወደሚያተኩረው ውይይታችን ከማምራቴ በፊት ባጭሩ ስለ ማህበራችሁ አስተዋውቁን። አንዳችሁ ልትጀምሩልን ትችላላችሁ። መልካም፣ ኔ ልጀምር። እሺ፣ አቶ በትሮ ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ሁለት አላማዎችን ይዘው የሚንቀሳቀስ ወገኝተኛ ያልሆነ ከማንም ድርጅት ጋር ያልተያያዘ የሲቪክ ስብስብ ነው። አመሰራረቱም እስከ ዛሬ ድረስ በእኛ ማህበረሰብ ውስጥ ከተቋቋሙት የሲቪክ ማህበራት ትንሽ ለየት ይላል። ይኸውም ቀደም ብለው ለረጅም ጊዜ በኢትዮጵያ ጉዳይ ላይ የሚንቀሳቀሱ እና በተለይ በሰብአዊ መብት ጉዳይ ላይ የሚሟገቱ ስብስቦች የፈጠሩት ውህደት ነው ኢትዮጵያዊነትን የፈጠረው እንደሚታወቀው የኢትዮጵያ ብሔራዊ ኮንግሬስ የሚባለው ለብዙ አመታት በኢትዮጵያ ጉዳይ ላይ ይንቀሳቀስ የነበረ በዶክተር እርቆ መሪ መራ ድርጅት አንዱ ነው። ሌላው ደግሞ ቅርብ ጊዜ ተቋቁሞ የነበረ በፕሮፌሰር ጌታቸው ሀይሌ መራ የነበር ክተት ለኢትዮጵያ የሚባል ድርጅት ነበረ። ሶስተኛው ደግሞ ዋሽንግተን ዲሲ አካባቢ በአምባሳደር ምሩ ዘለቀ ይመራ የነበረ የሰላም የልማትና እድገት መድረክ የሚባል ፎረም ፎር ፒስን ዲቨሎፕመንት የሚባል ነበረ። አራተኛው ደግሞ እኔ እመራው የነበረው ሄጀን ለዲሞክራሲ የተባለው በዚህ በቴክሳስ አካባቢ ተቋቋመ ድርጅት ነበር። እነ እንግዲህ አላማ አንድነት መስርተው ተመሳሳይ ነገሮች ላይ የሚያተኩሩ በመሆናቸው ምክንያት ሁለት አላማዎች ላይ ለመስራት ተስማምተው የመሰረቱት ተቋም ነው። እነዚህም አላማዎች አንደኛው በኢትዮጵያ ውስጥ የሰብአዊ መብት መከበር ጉዳይ ከፍተኛ ትኩረት እንዲሰጠውና ሰብአዊ መብትን በመግሰስ፣ በመድፈር፣ በመርገጥ በህዝቡ ላይ የሚደርሱትን ችግሮች ለዓለም ህብረተሰብ በማሳወቅ ሁኔታው ትኩረት እንዲያገኝና መፍትሄ እንዲገኝለት መጎትኮት እና ማሳሰብ ሲሆን ሁለተኛው ደግሞ ኢትዮጵያዊነት የሚለው ጽንሰ ሀሳብ የተለያዩ ምክንያቶች በተለይ አሁን ኢትዮጵያን የሚያስተዳድረው ስርዓት ከተመሰረተ ወዲህ ባለፉት ሀያ አምስት አመታት በጣም የተቦረቦረ እና ህዝቡ በቋንቋ፣ በብሔረሰብ፣ በጎሳ ተከፋፍሎ እንዲደራጅ በመደረጉ የፖለቲካ ድርጅቶችን በዚያ መልኩ እንዲደራጁ በህግ በመደንገጉ ይሄ የኢትዮጵያ አንድነትና ሉዓላዊነትን የሚያዳክም ሁኔታ እጅግ አሳሳቢ ሆኖ ስላገኘ ነው። የዛን ጠቃሚነት ለህዝቡም ለማስረዳት ደግሞም ወደዛ መመለስ የሚቻልበትን ሁኔታ ሁሉ ለማበረታታትና ለማመቻቸት ጥረት ለማድረግ ብለን ያቋቋም ነው ነው መልካም ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ቀደም ሲል ለመሰል አላማ የተቋቋሙ ሌሎች ድርጅቶች የተዋሃዱበትን እና ሁለት ዋና ዋና አላማዎች ያነገበ ድርጅት መሆኑን ገልጠውልናል። ወገንተኛ ያልሆነ ብለዋል አቶ በትሩ። እስኪ ድርጅታችሁ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ በሚል ባለፈው ነሐሴ ሀያ ሰባት በጻፋችሁት ግልጽ ደብዳቤ ይኸው ጉዳይ መነሻ መሆኑን ጠቅሳችኋል። መጠነ ሰፊ የዜጎች የመብት ጥሰት እየተፈጸመ ነው ይላል ደብዳቤያችሁ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ያደረጉትን ንግግርም ዋቢ አድርጋችሁ ተቃዋሚዎችን በማንኛውም መንገድ በኃይል የመጫን እቅድ ጭምር እንዳላቸው ገልጣችኋል። ስጋታችሁም እንደ ሶሪያ እንደ ኢራቅ እንደ ሶማሊያ እንደ የመን የመሰለ የእርስ በርስ ብጥብጥ እንዳይቀሰቀስ መሆኑን ጽሑፋችሁ ይጠቅማል። እስኪ ይሄ ደብዳቤ የተጻፈበትን መሰረት ልታስተላልፉ የፈለጋችሁትንና ይሄ የጠቀሳችሁትን ስጋት ጨምራችሁ አብራሩልን። ምንድን ነው እንዲህ አለ የከበደ አደጋ በዚያች ሀገር ላይ ይመጣል የሚል ስጋት ያሳደረባችሁ? ዶክተር ብርሃኑ፣ እሺ፣ በጣም ጥሩ ጥያቄ ነው። አቶ በትሩ እንዳሉት ኢትዮጵያዊነት የዜጎችን ሉዓላዊነት በመንግስታቸው ላይ ዋና አዛዥ መሆናቸውንና ኢትዮጵያን ደግሞ እንደ አንድ ነጻ ሀገር የምትከበርበትን መንገድ መፈለግ እንደ ዋና ዓላማዎቻችን ይዘናቸዋል። በስራ ግን እነዚህ ሲተረጎሙ እስካሁን እንደው የምንኮራባቸው የሲቪክ ንቅናቄው ከፖለቲካ ንቅናቄው ጋር ነ በሁለት እግር መሄድ አለበት ብለን ስለምናምን፣ አንደኛ ኢትዮጵያውያንን ኢትዮጵያዊ የሚያደርጓቸው ሴቶች ምንድን ናቸው? ታሪካቸው ምንድን ነው? ነጻ ዜጎች ዲሞክራሲያዊ በሆነ ስርዓት ለመኖር ደግሞ የዲሞክራሲያዊ ባህሎችን ለማዳበር ምን ያስፈልገናል? በሚል የዜጎች ቃል ኪዳን የሚል ሰነድ አዘጋጅተን ከብዙ ዓመታት በፊት ረጭተናል። ይሄ አንዱ ትልቁ ስራችን ነው ብዬ አምናለሁኝ። ፕሮግራምም ቀርባችሁ ስለ ኢትዮጵያዊነት የማንነት ሰነድ ወይም የዜግነት ሰነድ አስረድታቸዋል። አስታውሳለሁ። ልክ ነው። ከዛ ተነስተን እንደ ትልቅ ተግባር ብለን የያዝነው ኢትዮጵያን የሚወዱ ኃይሎች ተባብረው የብሔራዊ አጀንዳ አማራጭ አጀንዳ ማውጣት አለባቸው የሚል እምነት አለን። ነገር ግን አገር ቤት ያሉት ድርጅቶች እየፈራረሱ፣ እየተጨቆኑ፣ እየታፈኑ ይሄን ለመስራት ስላልቻሉ የሲቪክ ንቅናቄም ብንሆን በጥናት በኩል መርዳት እንችላለን። እዚህ ብዙ የተማረና ብዙ ልምድ ያለው ሰው ስላለ እነዚህን አማራጮች አጥንቶ ለሕዝቡ ማዋያ ያቅርብ በሚል የጥናት ጉባኤዎችን ማካሄድ ጀምረናል። ለሁለተኛ ዓመታችን ነው። አሁንም ደግሞ ሶስተኛ የጥናት ጉባኤ ለማካሄድ እየተዘጋጀን ነው። እና እነዚህ ጉባኤዎች ያነሷቸው ጥያቄዎች ልክ አሁን ህዝቡ አማራጩን ምሁሩ የታቀረበ የፖለቲካ መሪዎቻችን እንደምን አማራጩን አላቀረቡን የሚልበት ተገንዝበ ነው። በትንሹም ቢሆን እየቀረፍ ነው መጥተናል። በእነዚህ ላይ ጥያቄዎች እንደሚኖረ አልጠራጠርም። ትክክል ይኖረኛል። ዶክተር ብርሃኑ በሂደት ያደረጋችኋቸውንም ሆነ በትልም የያዛችኋቸውን በሁለታችሁም በኩል በዝርዝር የገለጣችኋቸውን ስራዎች ከሰሞንኛው የኢትዮጵያ ጉዳይ ጋር ማጣምራችኋል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ያሰሙት ንግግር ተቃውሞን በኃይል የመጫን አዝማሚያው የቱን ያህል የከፋ መሆኑን ይከተላል። ያላችሁትንም የእርስ በርስ ብጥብጥ ስጋት፣ አሳዛኝ የልጆች ጨዋታ ትሉታላችሁ። ከዛ እንዳይመሳሰል ያላችሁን ስጋት ገልጣችኋል። ምንድን ነው እንዲህ ሲያሰጋችሁ? ለዓለም አቀፉ ማህበረሰብ ሆነ ለኢትዮጵያ ህዝብ በሚል በጻፋችሁት ግልጽ ደብዳቤ የገለጣችሁትን እስኪ መሠረት አስጨብጡን። ምን ሊደረግ ይገባል? ምን ይቻላል የሚለውን እናስከትላለን። በጥያቄዎች በደብዳቤያችሁ የሰፈረው ባጭሩ ብታስረዱን። ዶክተር ብርሃኑ መልሼ ከርሶ ከእርሶ ልጀምርና ወደ አቶ በትሩ እመለሳለሁ። እሺ፣ እኛ አሁን ብዙ ያስደነገጠን ህዝቡ በእንቢተኛነት ተነስቶ ዲሞክራሲያዊ መብታችን ይከበር፣ አንድነታችን ይከበር ብሎ በሰላም ሲጠይቅ መንግስት ግን ከሰብአዊ ወንጀልነት የክራይም አገንስት ሂማኒቲ ከሚባለው ህዝብን በማሰር ድምፁን ያሰማን በመግደል፣ ከስራ በማባረር አድሎ እና ሙስናን በማስፋት ከሚያደርጋቸው ስራዎች አልፎ አሁን ግን በለው እኔ ከሞትኩ ሰርዶ አይቀል የሚል አዋጅ ነው ጠቅላይ ሚኒስትሩ ያወጁት። ህዝቡም ደግሞ አልሞት ባይተጋዳይ ተጋዳይ ስለሆነ መቶ ሚሊዮን ህዝብ የሚኖርባት ሀገር በተለይም ደግሞ በጎሳ በሃይማኖት መንግስቱ ራሱ እየቀሰቀሰ ያከፋፈለውን ህዝብ የቂም በቀል ስሜት አይሎ ግድያ እንዳያደርግ በጣም ሰግተን ነው ይሄንን መግለጫ ያወጣ ነው እና በቀጥታ ለኢትዮጵያ ህዝብ ለራሱ ለመንግስቱ፣ ለውጭም መንግስታት በየፈርቹ ማድረግ የሚገባቸውን ጠቁመናል። እርግጥ በእነዚህ ፖለቲካ ጥያቄዎች ላይ እኛ ብዙም መግባት አንፈልግም፣ ግን ተገደን እነዚህን ጥያቄዎች አንስተናል። መልካም፣ ወደ አቶ በትሩ ነው የሚሻገረው። አቶ በትሩ አሉ አለው በዋናነት የተነሳችሁበት መሰረት ጠቅሰው እነኚህ የፖለቲካ ጥያቄዎች መግፋት የምትፈልጓቸው ባይሆኑም ሁኔታዎች አስገዳጅ መሆናቸውን ጠቁመዋል። እርሱም በመግቢያው ወገንተኛ ያልሆነ የሚል መስመር አስቀምጠዋል። ከዜጎች ወገንተኛ መሆን የቡድኖች ፍላጎት እንዳልተንጸባረቀበት ይገባኛል። ወገንተኛ የሚለውም ቃል ሌሎች ወገንተኛ አለመሆን የህዝብ ወገንተኝነት መሆኑም በቀላሉ የምንረዳ ይሆናል። ይህንና የፖለቲካ ጥያቄዎች እዚህ ውስጥ አቅፈዋልና እስኪ ለህዝብ ከቀረቡት ውስጥ አንድ ሁለቱን ላንሳና ቀደም ብዬ የተንደደርኩበትን ጥያቄ አክለው ይመልሱልኝ። ይሄ አሁን የሚታየው የህዝብ ጥያቄ መቀጠል እንዳለበት እንደምታከብሩትም ሰላማዊ ትግሉ ተገቢም እንደሆነ አጽንዖት ትሰጣላችሁ። በተለያዩ አካባቢዎች የተነሱትን ተቃውሞዎች ትጠቅሳላችሁ። የሽግግር መንግስት በሚቋቋምበትና ያን ፍጹም አምባገን ያላችሁት ስርዓት ማብቂያው እንዲሆን ወጣቱን የምታበረታቱበት አለ። ይሄ በግልጽ ዶክተር ብርሃኑ እንዳሉት የፖለቲካ አቋምም ጭምር ነውና እንዴት ትገልጹታላችሁ? ምንስ ነው እንዲመጣ የጠበቃችሁት? እሺ፣ ጥሩ ጥያቄ ነው። እንግዲህ ወገንተኝነት ስንል እኛ አንድ የፖለቲካ ፕሮግራም ወይም አንድ ድርጅት የሚከተለውን መስመር መደገፍ ወይም መቃወም አይገባንም ለማለት ነው። በአጠቃላይ ግን አንዱ ትልቁ ትኩረታችን የሰብአዊ መብት መከበር ስለሆነ አሁን ኢትዮጵያ ውስጥ የተፈጠረው ቀውስ ደግሞ ከሰብአዊ መብት ገፈፋ የመነጨ ነው ብለን ነው የምናየው። ድንገት የተነዳ ነገር አይደለም። አንዳንድ ሰዎች በአንዳንድ ሌሎች ሀገሮች እንደታየው በድንገት የተቀጣጠለ አብዮት አይነት አድርገው ያዩታል። ነገር ግን የኢትዮጵያን ሁኔታ በጥሞና ብንመለከት ለብዙ ዓመታት በተለያየ ዘርፉ የዜጎች መብት ሲረገጥ ኖሯል። ይህም ራሱ ዛሬ እንተዳደርበታለን በሚሉት ሕገ መንግስት እንኳን በግልጽ ሆኖ የተቀመጠውን ዜጎች ለመብቶቻቸው ዘብ የመቆምና ጥያቄዎቻቸውን በሰላማዊ መንገድ የማቅረብ መብታቸውን ራዲዮና በጋዜጣ እንዳያቀርቡ ፕሬሱ በልጓም ተይዟል ይሄ ሁሉም የሚያውቀው ነገር ነው በሰላማዊ ሰልፍ እንዳያወጡ ሰላማዊ ሰልፍ አይፈቀድም ስለዚህ ህዝቡ አማራጭ ከማጣት ነው ወደዚህ ወደ ህዝባዊ እምቢተኝነት ትግሉ ያደገው ራሱ ገዢው መንግስት በፈጠረው የፖለቲካውን ምህዳር የማጥበብ አባዜ ነው ብዬ ነው እኔ በበኩል የማምነው እና ይህንን ለመቋቋም የሰብአዊ መብት ጥያቄ ስለሆነ ንጹህ የሆነ የፖለቲካ ጥያቄም አይደለም። አድማጮች ውይይቱ አልተቋጨም፣ ሰዓታችን ያለቀው። ኢትዮጵያዊነት የተሰኘው የሲቪክ ማህበረሰብ አመራሮች ሁለቱን ነበር ያወያየ ነው። ፕሮፌሰር ብርሃኑ አበጋዝ በውቁ የዊሊያም ኤንድ ሜሪ ዩኒቨርሲቲ የምጣኔ ሀብት መምህር እና የትምህርት ክፍሉ ሊቀመንበር፣ አቶ በቱ ገብረ እግዚአብሔር በዳላስ ቴክሳስ የሞርጌጅ ባንክ ባለሙያና በኢትዮጵያ ጉዳዮች በሚያደርጓቸው ስራዎች የሚታወቁ ናቸው። እንዳልኩት ውይይቱ ይቀጥላል። በሚቀጥለው ሳምንት ሁለተኛውን ይዘን እንቀርባለን።